ሰማያዊ ፓርቲ ዛሬ በጽሑፍ ያወጣው መግለጫ የዜጎች ህይወት መጥፋት በእጅጉ ያሳስበናል የሚል ርዕስ ነበረው። በፓርቲው የብሔራዊ ምክር ቤት አባል አቶ አስናቀ ሸንጋማ ከተነበበው መግለጫ በከፊል አንድ የዜጎቻችን ህይወት የቀጠፉም ሆነ ምክንያት የሆኑ ሰዎችን አስፈላጊውን መጣራት ተካሂዶ ለፍርድ እንዲቀርቡ፣ ሁለት በከፍተኛ ትምህርት ተቋማት ውስጥ የተፈጠረው መማር ማስተማር ሂደት መስተጓገል በአግባቡ ሁሉንም የሚመለከታቸው አካላት አሳትፎ መፍታት እንዲጀምር ሶስት የስፖርት ማዘውተሪያ ቦታዎች የፍቅር የወንድማማችነት እሴት ማጎልበት ያነሳቸው እንዳይስቱ መጠየቅ እያንዳንዱ ዜጋ ኃላፊነት እንደሆነ በመገንዘብ ሁሉም አካላት ለዚህ በኃላፊነት እራሳቸውን እንዲያስገዙ ሰማያዊ ፓርቲ እየጠየቀ ዛሬም ኢትዮጵያን የመታደግ በሀገራችን አሳሳቢ ደረጃ ላይ የደረሰውን ቀውስ ለመፍታት ሁሉም የህብረተሰብ ርብርብ እንደሚያስፈልግ እምነቱን ይገልጻል። መግለጫው አያይዞ ኢትዮጵያ ከገባችበት አዘቅት ለማውጣት ፓርቲው ህዝባዊ ውይይቶች እያካሄደ ቢሆንም ፖሊስ አባሎችን በማሰር እንቅፋት ሆኖብኛል ብሏል። ባለፈው ሳምንት በአዲስ አበባ መስተዳድር የሰላማዊ ሰልፍ እውቅና ክፍል ታውቁ የተዘጋጀውን የውይይት መድረክ ለህዝብ ለማስተዋወቅ ቅስቀሳ ሲያከናውኑ የነበሩ ሰባት አባላት አንድ መኪና መኪናና አንድ የድምፅ መሳሪያ ለሶስት ቀናት ታስሮ በመታወቂያ ዋስትና የአቃቂ ካሊቲ ፖሊስ መምሪያ ሲፈታ በተመሳሳይ መልኩ ሰባት አባላት አንድ መኪናና አንድ የድምፅ መሳሪያ ያሰረው የጉለሌ ፖሊስ መምሪያ ለሶስት ቀናት ካስረ በኋላ አባላቶቹን በ15ሺ ብር ዋስትና መኪናውና የድምፅ መሳሪያው እስካሁን በጉለሌ ፖሊስ መምሪያ ስር ይገኛል። ከዚህ በተጨማሪ በደቡብ ጎንደር ዞን የአደረጃጀት ጉዳይ ኃላፊ በሌለበት ቤቱን ፖሊስ በርብሮ ሰነድና ልዩ ልዩ ነገሮችን ከቤት ወስዶበታል። እንዲሁም በዚሁ ዞን በወረታ ከተማ የፓርቲው ብሔራዊ ምክር ቤት አባልና ሌሎችን ሶስት አካላት አባላት የፓርቲው ልሳን የሆነውን ነገር ኢትዮጵያ ሽጣቸዋል፣ አስነብባቸዋል ያሏቸውን ከሳምንት በላይ በእስር እስካሁን ፍርድ ቤት ሳይቀርቡ ፖሊስ ዘንድ ይገኛል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በበኩላቸው ከሰጡት ተጨማሪ ማብራሪያ በጥቂቱ። አሁንም ቢሆን ግን አልረፈደም፣ ማስተካከል ይቻላል። ለማስተካከል መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል። ግን ያ የተመቸ ሁኔታ ስላለ ነው ብለን ግን አንጠብቅም። እነዛ ለመነጋገር የሚያስችል መድረክ ከውጭ ቢኖር ኖሮ ምናልባት አሁን የተከሰተው አይነት ሁኔታ ባልተፈጠረ ነበረ። ሀሳቦቻችን በነጻነት የምንገልጽባቸው መድረኮች ቢኖሩ ኖሮ፣ ጥያቄዎቻችን በነጻነት መግለጽ ማንጸባረቅ የምንችላቸው መድረኮች ቢኖሩ ኖሮ የኳስ ሜዳዎችን የትምህርት ቤት መማሪያ ቦታዎችም ሌሎችንም ጭምር ለዚህ አይነት ሁኔታ መጠቀም ባልቻልን ነበረ። ይሄ የአፈናው መገለጫ ነው። ሁኔታዎች አሁን ባሉበት ከቀጠሉ አገራችን የመን ወይም ሩዋንዳ የማትሆንበት ምክንያት አይታየኝም ያሉት የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ሰይድ ኢብራሂም ተከታዩን አክለዋል። አሁን በቀደም ደግሞ የህወሓቱ መሪ ችግሩ ከአመራሩ ነው እያሉ ነው። እስከዛሬ መካከለኛው፣ ታችኛው አመራር ላይ ነበር ችግር። ዛሬ እነኛ ጋር ነው ብለዋል። እንግዲህ ይህ አመራር ላጠፋው ማን እንደሚጠየቅ ለእኛም ግራ እየገባ ነው። ያጠፋ ሰው ካለ እዚች አገር ላይ በህግ ነው የምንዳኘው። በህግ መጠየቅ አለበት። እንደለመዱት በግምገማና በእንትን ብቻ መታለፍ የለበት። ያጠፋ ሰው በህግ ተጠይቆ ማየት እንፈልጋለን እንደ ዜጋ። የአመራር አባላቱ የመንግስት ኃላፊዎች የሚሰጧቸው መግለጫዎች ስለ አገር ጉዳይ ሳይሆን ስለሌላ አገር ችግር የሚያወሩ እስኪመስል ድረስ ኃላፊነት የጎደለው መግለጫዎች እየሰጡ እንደሆነ ገልጸው ኢትዮጵያ ከገባችበት አዘቅት ለማውጣት ገዢው ፓርቲ በሩን ለውይይት መክፈት አለበት ብሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም